ነዋሪዎቹ እንደሚሉት በአፋር ክልል ጭፍራ ወረዳና በአማራ ክልል ሰሜን ወሎ ዞን በሀብሮ ወረዳ የሚኖሩ የሁለቱ ብሔረሰብ ተወላጆች በየጊዜው ይጋጫሉ። ጉዳዩን ለአካባቢው የአስተዳደር አካላት ቢያሳውቁም አሁንም ድረስ ችግሩ እልባት አላገኘም ነው የሚሉት። ባለፈው ሰኞም በሀብሮ ወረዳ ቀበሌ አስራ ስድስት ሀያ አራት ና ሀያ ስድስት በተባሉ አካባቢዎች በሁለቱ ወገኖች መካከል ግጭት መነሳቱን አመልክተዋል። በግጭቱ ከሁለቱም ወገኖች የሰው ህይወት መጥፋቱን የአካባቢው ነዋሪዎች ለዶች በለ ተናግረዋል። ቦታው በዚህ በሀብሮ ወረዳ በአማራና በአፋር በጭፍራ ወረዳ መካከል ያለ የድንበር ቦታ ነው። በዛው ቦታ ላይ አሁንም በትናንትና ሁለት ወደ አምስት ሰዓት ስድስት ሰዓት አካባቢ ላይ ወረው መሰው ከአማራው ክልል ቡሶ ቀርሳ ከሚባል ቦታ ላይ አንድ ሰው ገለው ሂደዋል። ከአማራ እንዲህ ሙቷል፣ አሁን እንግዲህ እያጣራን ነው። ከአፋርም ደግሞ ሶስት ወድቀዋል የሚል ነው እርግጠኛውን እያጣራው ስለነበረ ነው። ተጨማሪ የንብረትና የህይወት ጉዳት ይደርስብናል የሚል ስጋት እንዳላቸውም ነዋሪዎቹ ገልጸዋል። በዛ ቦታ ላይ ያለ የታረሰ መሬት አሁን ከብት የነሱ በልቶታል። አሁን ቤት እንዳይቃጠል እየተጠበቀ ነው። ምንም እስካሁን የአካባቢው አስተዳደር ይሄ ገጠር ቀበሌ ነው፣ ያው ወረዲያውም ያውቃል እንግዲህ ያለው ነገር የለም የተባለ ነገር የለም። አሁንም በዛ ቦታ ላይ ፍጥጫው አለ፣ ከነጋም ተኩሶች ይሰማሉ። ግን መንግስት ራሱ ዝም ብሎ እያየው ነው። እንደ ነዋሪዎቹ ገለጻ የሁለቱ አጎራባች ክልል ነዋሪዎች በሰላም አብረው ይኖሩ ነበር። ካለፈው አመት ሐምሌ ወር ጀምሮ ግን በግጭቶቹ የሰው ህይወት በመጥፋቱ ሳቢያ በገበያ ቦታ እንኳን እንደማይገናኙ አስረዳል አስገድተዋል። የግጭቱ መንስኤም የድንበር እንደሆነ ይናገራሉ። ጉዳዩን በተመለከተ የአፋር ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብዱል ሰመድ መሐመድን ለማነጋገር ብንሞክርም በጉዳዩ ላይ መረጃ የለኝም ከማለት ውጭ ማብራሪያ ሊሰጡን አልቻሉም። ግን የሰማሁት ነገር የለኝም ቆይቷል። አሁን ከአመት በላይ ሆኖታል ነው የሚሉት እዛ አካባቢ ያሉ አርሶ አደሮች። በአማራ ክልል የሰሜን ወሎ ዞን የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ልባሲ አበጋዝ በበኩላቸው ካለፈው ሚያዝያ ወር ጀምሮ ግጭቱ መከሰቱንና የሰው ህይወት መጥፋቱን አምነው የግጭቱ መንስኤ የውሃና የግጦሽ መሬት ፍለጋ መሆኑን አስረድተዋል። ይህም ቢሆን በተወሰኑ ግለሰቦች የተደረገ ነው ብለዋል። በእርግጥ አመት እንኳን የሞላው አይመስለኝም። ሊሆን የሚችለው ስድስት ወርና አራት ወር እንደዚ አካባቢ ሊሆን ይችላል። አልፎ አልፎ በነበሩ አንዳንድ ግለሰቦች በሚፈጥሩት የሰው ማቁሰል፣ ግድያ ነገሮች ስለነበሩ በዚ አጥዋታ ምክንያት ባለመብራት ስለነበረ በዚያ የተፈጠረ ግጭት ነው የነበረው። መነሻው የደንበር ጉዳይ ሳይሆን በዛው አካባቢ ያሉት ወታ የሆነች ከብቶች የሚይዙ እረኞች አሉ አይደለም። እነሱ የፈጠሩት ችግር ነው። አሁን ለትልልቆች እያደረሰ እየደረሰ ያለው እና በእረኞች የተነሳ ግጭት ነው። ከእንስሳት መኖ ጋር በተያያዘ ከውሃ ጋር በተያያዘ የተፈጠረ እንጂ ከደንበር ጋር የተያያዘ ነገር አይደለም። ከደንበር ጋርም ሆነ መቼም ከውሃ ጋርም ሆነ ግጭቱ ያው መቆም አለበት። ለማቆም ያልተቻለበት ምክንያት ምንድን ነው እስከዛሬ ድረስ የቀጠለ ባለመፈታቱ ነው የሚል ቅሬታ አላቸው ነው ። ጉዳዩ አልተቋጨም፣ እንጂ ተከታታይነት ያለው ውይይት ኮምብርሻ፣ አላማጣ በተደጋጋሚ በክልል ደረጃ ሁለቱም ክልል ተገናኝተው የተወያዩበት ሁኔታ ነው የነበረው። አሁን ለነሐሴ አስራ ስምንት በተያዘበን ነው በመካከል ላይ፣ አሁን ትናንትና እንዲ አይነት አንድ ግለሰብ መጥቶ አንድ ሰው የመግለሶ ሙከሪያ የገደለበት ሁኔታ ነው ያለው እና አንድ ሰው የቆሰለበት ሁኔታ ነው የተፈጠረው። እንደ ኃላፊው ችግሩን ለመፍታት የሁለቱ ክልል አመራሮችና የሀገር ሽማግሌዎች በተደጋጋሚ ውይይት አድርገዋል። በመጪው ነሐሴ አስራ ስምንትም ሌላ ዙር ውይይት እንደሚካሄድ ገልጸዋል። አጥፊዎቹን ለማጋለጥና ወደ ህግ ለማቅረብም የምርማሪ ኮሚቴ ተቋቁሟል ይላሉ። ከሁለቱ ክልሎች ያሉ ከአካባቢ ያሉት ምርማሪ ኮሚቴ የምርማሪ አካል ተዋቅሮ እያጣራ ያለበት ሁኔታ ነው ያለው። ወንጀለኛውን ለማወቅ በቃ ተጠርጣሪ ማውቆ ግጭት እያደረሰ ያለው ግለሰቦችን ከዛም ቅ ያሉት እርምጃ ለመውሰድ መንግስት ከሁለቱም የምርመራ ቡድን አቋቁሞ እየሰራ ያለበት ሁኔታ ነው ያለው እንጂ ዝም ብሎ የተቀመጠበት አይደለም ያለው። ባለፈው ሰኞ የተቀሰቀሰውን ግጭት ለማረጋጋት በሁለቱ አጎራባች ወረዳዎች መካከል መካከል የፌዴራል ፖሊስ ሰፍሮ እንደሚገኝም ኃላፊው ጨምረው አመልክተዋል።